በእግር ኳስ ቡድኖች ደጋፊዎች መካከል ግጭት እየተለመደ ቢሆንም እሁድ ዕለት በወልዲያ የተከሰተው ግን የብሔር ግጭት እንደሚመስል ነው የአካባቢው ነዋሪዎች ለዶቼ ቬለ የገለጹት። ድምጻቸው አየር ላይ እንዳይውል የጠየቁን አንድ የአካባቢው ነዋሪ እንደነገሩን ባለቤቶቹ የትግራይ ሕዝብ ናቸው የተባሉ ፎቆች መስታወቶች ተሰባብረዋል። አንድ መኪናም ተቃጥሏል። ትናንትና ምሽት አካባቢ በሰባት መኪኖች ብዙ ተጠርጣሪዎች ታስረው ሲወሰዱ በአይኔ ተመልክቻለሁ ያሉን የወልዲያው ነዋሪ ሁለት ሰዎች መገደላቸውንና ዛሬ ቀብር መፈጸሙንም ነግረውናል። እንደ አቢሲኒያና አርሴማ ያሉ ሆቴሎችና የወልዲያ ዩኒቨርሲቲ በጸጥታ ኃይላት ተከበው ተስተውለዋል ብለዋል። የደረሰውን ጉዳት ትናንት ማምሻውንና ዛሬ ጠዋት ዞር ዞር እያሉ የታዘቡት ሌላው የዓይን እማኝ እንደነገሩንም የወደሙት ንብረቶች እየተመረጡ ይመስላል። ብዙ ንብረት ወድሟል። መናኸሪያ መግቢያ ላይ ከበስተግራ በኩል ወደ ላይ ያሉ ቴዎክሶች፣ ቡቲኮች፣ ጭምርት ምናምን ናቸው። እነሱ ከላይ ድረስ ተቃጥለዋል። እንደገና ደግሞ መኪኖች ባሉበት ተሰባብረዋል። እንዳለ ፎቆች ደግሞ መስታወቶች ሁላቸውም እንትን ብለዋል። አለፍ ለፍ ላይ ነው እንጂ የተሰውት በቃ እንዳለ አጣርሰዋቸዋል። ብዙዎቹን ማለት ነው ትግራዎች ናቸው በአጠቃላይ ቸውም ባለሀብቶቹን ማለት ነው የአይንማኙ በከተማዋ የኢንተርኔት አገልግሎቱ በግጭቱ ወቅት ተቋርጦ እንደነበር፣ ዛሬ ግን አገልግሎቱ እንደቀጠለ ገልጸውልናል። እስከ ዛሬ ምሳ ሰዓት ድረስ ውጭ እንደነበሩ የነገሩን ሌላው የአይንማኝ ዛሬ ሁኔታዎች እየተረጋጉ ይመስላሉ ይላሉ። እስከ ስድስት ሰዓት የተረጋጋ ነገር ነው ያለ። ሰላም ነው። ያን ያክል እንትን ያለ ነገር የለም ግን ውጥረቶች አሉ ፖሊስ በየአካባቢው አድማ በታኞች ምናምን በየአካባቢው አሉና። ውጥረቶች አሉ። ሰው ሰብሰብ ባለ ቁጥር ተበተን ይላሉ ምናምን እና ትንሽ ውጥረቶች አሉ። ከዚያ ውጪ ግን የተረጋጋ ሁኔታ ነው ያለው። የተረጋጋ ሁኔታ ነው ያለው ለማለት የሚከብዳቸው ሌላው የዓይን እማኝ ግን ምክንያታቸውን ይናገራሉ። ያው በሰፊው ማለት ነው ጸጥታ ኃይሎች የተለያዩ ሰላም አስከባሪዎች በቦታው ላይ ሆነው ያው ሕብረተሰቡን ያው የማስፈራራት ሁኔታ ስላለ ሀሳቡን ለመግለጽ ሕብረተሰቡ ጭቆና ስለተደረገበት ነው እንጂ ሕብረተሰቡ በራሱ ለመረጋ ያው ተረጋግቶ አላለም። እኚህም የዓይን እማኝ እንደገለጹልን ዛሬ ረፋዱ ላይ ወልዲያ ውስጥ በህብረተሰቡና በጸጥታ አስከባሪዎች መካከል ግጭት ተካሂዷል። የተወሰኑ ሰላም አስከባሪዎች ነበሩ። በእነሱ ላይ ድንጋይ ሮራ ምናምን ነበረ። ከዛም አስመልክቶ ያው ለመበተን የተደረገ ነገር ነበረ። ድንጋይ ያው ህብረተሰቡ ማለት ነው ወደ ሰላማዊ ሰልፍ የወጣው ህዝብ ነው በፌዴራሎች ላይ ሲወረውር የነበረው። ዛሬ አደባባይ ከጧት ረፋት ላይ የወጡ የተወሰኑ ሰዎች ነበሩ። ወደ በኋላ ላይ ግን ያው የቀዘቀዘበት ሁኔታ ተፈጥሯል። ሰው አደባባይ የወጣውና ተቃውሞውን ያሰማው ጨዋታው ስለተሰረዘ ነው ወይስ ምንድን ነው? ጨዋታው ስለተሰረዘ ሳይሆን የነበረው ሁከት ያው ስለ ድርጅቱ ያለውን ጥላቻ እየገለጸ ነበር የሚገኘው። ያው ትግራይ በአማራ ላይ ያለውን ጭቆና ያንን እየገለጸ ነበር የነበረው። የዓይን እማኞች እንደገለጹልን ፖሊስ ትናንት ህዝቡን ለመበተን አስለቃሽ ጭስ ረጭቷል። በግጭቱ በትክክል ስለወደመ ንብረትም ይሁን ጠፍቷል የተባለው የሰው ህይወት እስካሁን ከሚመለከታቸው አካላት ለማረጋገጥ አልቻለም።